የባለ ብዙ ቀለም ሐሳቦች መናኸሪያ ረጅም የአብሮነት ጎዳና ጋቢና ቪኦኤ የአዲሱ ትውልድ ድምፅ በቀጥታ ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ሚያዝያ 3 2011 ዓ ም ምሽት የጋቢና ቪኦኤ ዝግጅታችንን ጀመር። የሱዳኑ ፕሬዝዳንት ኦማር አልበሽርን ሥልጣን ጦሩ ተቆጣጥሮታል። በኦማር አልባሽር መወገድ የተደሰቱ ብዙ ሺህ ሰልፈኞች የካርቱምን ጎዳና ጥለቅልቀው ታይተዋል። ዛሬ ሙሉውን ዘገባ ቆየት ብለን ይዘን እንመለሳለን። የአማራ ክልል የሃይማኖት ተቋማት ጉባኤ ውግዘት በብሔር ስም፣ በቋንቋ ስም፣ በተለያየ ምክንያቶች እየተፈጠሩ አገርህ አይደለም መኖሪያ አይደለም መባል አይገባው። ይሄ ታሪክንም ሳይቀር ማጥፋት የኢትዮጵያ ታሪክ እንደሱ አይደለም። የጉባኤው የቦርድ ሰብሳቢ መላከ ሰላም ኤፍሬም ሙሉ አለም ናቸው። በሙሉ ዘገባ ተመልሰን እንገናኛለን። ሌሎች ለምሽቱ ያዘጋጀናቸው ናቸው፣ ቅንብሮችም አሉን። ፕሮግራሙን በመምራት ጽዮን ግርማና ሀብታሙ ስዩም አብረናችሁ እንቆያለን። ጋቢና ቪኦኤ አብራችሁን ካድማስ ተሻገሩ። ዜና እናስቀድም። የሱዳኑ ፕሬዚዳንት ኦማር አልበሽር በጦር ሰራዊቱ ተጽዕኖና ለ30 ዓመታት በዘለቀው አገዛዛቸው ላይ ለአራት ወራት ያለማቋረጥ በተካሄደ ሕዝባዊ ተቃውሞ ተገፍተው ሥልጣን መልቀቃቸው ተሰምተዋል። ኦማር አልበሽር በቁም እስር ውስጥ እንዲቆዩ እንደተደረጉም ተሰምተዋል። ፕሬዚዳንቱ ከሥልጣናቸው በመወገዳቸው የተደሰቱ ሱዳናውያን ወደ አደባባይ ወጥተው ደስታቸውን እየገለጹ ነው። ዝርዝሩን ከዜና በኋላ ይዘን እንመለሳለን። ድብቅ የመንግስታት ገበናዎችን በበይነ መረብ ላይ በመበተን የሚታወቀው ዊኪሊክስ መስራቹ ጁሊያን አሳንጅ በቁጥጥር ስር ውለዋል አሳንጅ ወሰብአዊ ጥቃት አድርሰዋል በሚል በስዊድን ክስ ከተከፈተባቸው ወዲህ ላሉት ሰባት አመታት እንግሊዝ ለንደን ውስጥ በሚገኘው የኢኳዶር ኤምባሲ ተሸሽገው ነበር ኢኳዶር አሳንጅ ከአለም አቀፍ ስምምነቶችና የቀን ተቀን ህይወት መርሆች ተቃራኒ የሆኑ አድራጎቶችን በመደጋገማቸው ከዚህ በኋላ ከለላ እንደማትሆናቸው በፕሬዚዳንቷ ሌኒን ሞሪኖ በኩል አሳወቃ ነበር የ47 አመቱ ጁሊያን አሳንጅ ለስዊድን ተላልፈው ከተሰጡ በአሜሪካ እጅ ሊገቡ እንደሚችሉ በመግለጽ ሲሟገቱ እንደነበር አይዘነጋም። አሳንጅ በተያያዙ በሰአታት ውስጥ ዩናይትድ ስቴትስ ብዙ መቶ ሺህ የዩናይትድ ስቴትስ ሚስጢራዊ ሰነዶች ከመጋለጣቸው ጋር በተያያዘ የኮምፒውተር ሰርስሮ ብርበራ ወንጀል ክስ መስረታባቸዋለች። አሳንጅ የተመሰረተባቸው ክስ ወንጀልኛ ተብለው ከተበየነባቸው በአምስት አመት እስር ሊቀጡ ይችላሉ። የቦኮ ሐራም ታጣቂ ቡድን ጥቃት ተጠናክሮና ተደጋግሞ በመቀጠሉ በአስር ሺዎች የሚቆጠሩ የደቡብ ምስራቅ ኒጀር ስደተኞችና ፍልሰተኞች በእጅጉ ለከፋ ችግር መጋለጣቸውን የተባበሩት መንግስታት የስደተኞች መርጃ ተቋም ተናገረ። እንደ ተቋሙ ማብራሪያ ባለፈው ወር ብቻ መሠረቱን ናይጄሪያ ባደረገው የቦኮ ሐራም ቡድን ጥቃት በኒጀር ድንበር ገደማ 88 ሰላማዊ ሰዎች ተገድለዋል። 18,000 የሚሆኑ ሰዎች ሸሽተው ከተጠለሉበት ስፍራ ለሁለተኛና ሶስተኛ ጊዜ ቤት ንብረታቸውን ትተው እንዲፈናቀሉ ምክንያትም ሆኗል። በነፍሳቸው የሳሱ ወገኖች ዲፋ ወደ ተባለችው ከተማ በብዛት እየተመሙ ስለመሆኑ የተነገረ ሲሆን በከተማዋ ተጨማሪ መጣበብ እንዳይፈጠር ተሰግቷል። ከአውሮጳውያኑ 2015 ጀምሮ ሩብ ሚሊዮን የሚያክል ህዝብ ከቦኮ ሃራም ጥቃት ሸሽቶ በኒጀር ዲፋ ከተማ ጥገኝነት ጠይቆ በመኖር ላይ ይገኛል። በተባበሩት መንግስታት የትምህርት የሳይንስና የባህል ማዕከል ተቋም በቅርስነት በተመዘገበውና በአሁኑ ሰዓት በሰደድ እሳት እየጋየ የሚገኘውን የሰሜን ተራሮች ብሔራዊ ፓርክ ለመታደግ የሄሊኮፕተሮች እርዳታ ከሌሎች ሀገሮች ተጠይቋል። ጥያቄውን የተቀበለችው ደቡብ አፍሪካ ስድስት የእሳት ማጥፊያ ሄሊኮፕተሮችን ልትልክ መሆኑም የኢትዮጵያ የዱር እንስሳትና ልማት ጥበቃ ባለስልጣን ለሀገር ውስጥ መገናኛ ብዙሀን ዛሬ አስታውቀዋል። የሃምሳ ዓመታት ዕድሜ ያለውና የጎብኚዎች የዓይን ማረፊያ የሆኑ ብርቅዬ የዱር አራዊትና እጽዋት መናኸሪያ በሆነው በዚህ ስፍራ ከጥቂት ቀናት በፊት የተነሳው ሰደድ እሳት ከሶስት መቶ ሄክታር በላይ ደን መቃጠሉን ማቃጠሉን መዘገባችን ይታወሳል። እሳቱ በሙቀትና በነፋስ እየታገዘ በመዛመቱ ደኑ የደኑ መቃጠል እየጨመረ መምጣቱን የፓርኩ ኃላፊዎች እየገለጹ ሲሆን ሄሊኮፕተሮቹ በአስቸኳይ ተገኝተው እርብርብ መደረግ እንዳለበት አሳስበዋል። የባለስልጣን መስሪያ ቤቱ ዋና ዳይሬክተር አቶ ኩመራ ዋቅ ጅራ እንደ ተናገሩት እሳቱን ለማጥፋት እየተረባረቡ የሚገኙት የአካባቢው ማህበረሰብ አባላት መሆናቸውን ገልጸው፣ ነገር ግን እየተስፋፋ በመምጣቱ ከፍተኛ እርዳታ እንደሚያስፈልግ ተናግረዋል። በቀጣይ ቃጠሎን ለመቆጣጠር ከደቡብ አፍሪካ ስድስት ሄሊኮፕተሮችን ለማምጣት መስማማታቸውንም ጨምረው ተናግረዋል። በተጨማሪም ፈረንሳይ ድጋፍ ለማድረግ መስማማቷን የገለጹ ሲሆን ኬንያም ጥያቄ ቀርቦላት ነገር ግን በሀገራቸው ፓርክ ላይ በተነሳው ሰዓት ምክንያት ፈጥና ምላሽ መስጠት አልቻለችም ብለዋል። አድማጮች፣ ለሰዓቱ የያዝናቸው አጠር ያሉ የምሽቱ ዜናዎቻችን እነዚህ ነበሩ። ከቀሬ ጋቢና ዝግጅቶቻችን ጋር አብራችሁን ቆዩ። የጋቢና ጉዟችን ይቀጥላል። ጽዮን ግርማ እና ሀብታሙ ስዩም አብረን ከአድማ ስንሻገር እንላችኋለን። ጋቢን አሁን በመጀመሪያ ወደ አስተዋወቅናችሁ ዜና ነው የምናልፈው። የሱዳኑ ፕሬዝዳንት ኦማር አልበሽር በጦር ሰራዊቱ ተጽዕኖ ለ30 ዓመታት በዘለቀው አገዛዛቸው ላይ ለአራት ወራት ያለማቋረጥ በተካሄደው ህዝባዊ ተቃውሞ ተገፍተው ስልጣን መልቀቃቸውን ከሀገሪቱ የሚወጡ ዘገባዎች ይገልጻሉ። ናባ ሙህዲን ከካርቱም ተከታዩን ዘገባ ልካልናለች። ሰለሞን ክፍሌ እንደሚከተለው አጠናቅሮታል። አንድ የሱዳን ወታደራዊ ምንጭ ለአሜሪካ ድምፅ በገለጸው መሰረት ፕሬዚደንት ኦማር አልበሽር ዛሬ ጠዋት በቁም እስር ላይ እንዲውሉ የተደረገው ጦር ሰራዊቱና የፖለቲካ መሪዎች በሽግግር መንግስት ምስረታ ላይ እየተደራደሩ ባለበት ጊዜ ነው። ባለሥልጣናቱ በዚህ ወቅት ዋናውን አውሮፕላን ማረፊያ ዘግተዋል። የፕሬዝደንቱ ታማኞች መሆናቸው የሚታመን የፖለቲካና ወታደራዊ መሪዎችን ይዘው አስረዋል። ሮይተርስ የዜና አገልግሎት እንደ ዘገበው ደግሞ ወታደሮች ገዢውን ብሔራዊ ኮንግሬስ ፓርቲ የሚቆጣጠረውን የባሽርን እስላማዊ እንቅስቃሴ ዋና ጽህፈት ቤት ወርረዋል። የአሜሪካ ድምፅ አስተያየት የጠየቃቸው የፓርቲው ቃል አቀባይ ግን ምላሽ አልሰጡም። በኦማር አልበሽር ከሥልጣን መወገድ የተደሰቱ ብዙ ሺህ ሰልፈኞች የካርቱምን ጐዳናዎች አጥለቅልቀው ታይተዋል። ወታደሩ ከእኛ ጋር ነው ሲሉም መፈክር አሰምተዋል። ፋጢማ መንገድ ዳር ከሕፃናት ልጆቿ ጋር ተቀምጣ መኪኖች ጥሩምባ እያሰሙ ደስታቸውን በመግለጽ ሲያልፉ ተመልክታለች። አስተያየቷንም ተጠይቃ በአረብኛ እንዲህ ብላለች። ፋጢማ ያለችው እኛ ተቃዋሚዎች መንግሥት ቀደም ሲል ሊገልጸን እንደ ፈለገው አይጦች ሳንሆን አንበሶች ነን ነው። ሰልፈኛው ከወታደራዊ ባለስልጣናቱ ስለ ለውጡ መግለጫ ካልተሰጠው በቀርም ተቃውሞውን አቋርጦ ወደ የቤቱ አይመለስም ስትል አክላለች። ፋጢማ የሰባ አምስት ዓመት ዕድሜ ያላቸው ኦማር አልበሽር ከሥልጣን መወገዳቸውን የሚያረጋግጠው ዜና መንግስቱ በሚቆጣጠረው ቴሌቪዥን የተነገረውም ከሰዓታት በኋላ ነው። ጦር ሰራዊቱ እጅግ አስፈላጊ የሆነ መግለጫ ለሕዝብ ይሰጣል የሚል ነበር የቴሌቪዥኑ ሰበር ዜና። የሀገሪቱ ራዲዮና ቴሌቪዥን ጣቢያዎችም ወታደሩ ይፋ መግለጫ ይዞ እስኪወጣ ብሔራዊ ዜማዎችና መዝሙሮችን ሲያሰሙ ቆይተዋል። በዚህ መሃል ጦር ሰራዊቱ ወታደሮችን በከተማዪቱ ቁልፍ አካባቢዎች መከላከያ ሚኒስቴሩን ጨምሮ ለጥበቃ አሰማርቷል። ብዙ ሺህ የተቃውሞ ሰልፈኞች ካለፈው ቅዳሜ ጀምሮ የመቀመጥ አድማ ያካሄዱት በመከላከያ ሚኒስቴሩ ደጃፍ መሆኑ ተዘግቧል። እንደሚሰማው ከሆነ ደግሞ የተባረሩት ፕሬዝደንት የአልበሽር ደጋፊዎች ዛሬ የራሳቸውን ሰልፍ ያደርጋሉ ተብሎ ሲጠበቅ ነበር፣ የሀገሪቱ ብሔራዊ የጸጥታ መስሪያ ቤት ፍቃድ በመከልከሉ ሊሳካ አልተቻለም ተብሏል። በሱዳን ከአራት ወራት በፊት ሕዝባዊ ተቃውሞውን የቀሰቀሰው የምግብና የነዳጅ እጥረት ሲሆን ኋላ ቀስ በቀስ ፕሬዚደንቱ አልበሽር ሥልጣን ይልቀቁ ወደሚለው ጥያቄ ተሸጋግሯል። አሁን ከመሸድ በደረሰን ዜና በመንግሥታዊው መገናኛ ብዙሃን ዘገባ መሠረት ጠንካራው የሱዳን ብሔራዊ ጸጥታና ደህንነት አገልግሎት መሥሪያ ቤት በመላ አገሪቱ የሚገኙ የፖለቲካ እስረኞችን እንደሚፈታ አስታውቋል። እማኞች ግን ሰልፈኞቹ በሁለት ምስራቃዊ ግዛት በሚገኙ የደህንነት መስሪያ ቤቶች ላይ ማለትም በፖርት ሱዳንና በከሰላ ወታደሩ በገባው ቃል መሠረት እስረኞቹ ባለመለቀቃቸው ጥቃት አድርሰዋል ይላሉ። በተያያዘ ዜና ወታደሮች በሰላማዊ ሰልፈኞች ላይ ከመጠን ያለፈ ኃይል ተጠቅመዋል መባሉን የተባበሩት መንግስታት ድርጅት የሰብአዊ መብቶች ባለሙያዎች አውግዘዋል። በሱዳን ከመጋቢት 28 ቀን 2011 ዓ ም ወዲህ ብቻ ከ20 በላይ ሰዎች መገደላቸውንና ከ100 በላይ መጎዳታቸውን የገለጹት የዓለሙ ድርጅት የሰብአዊ መብቶች ባለሙያዎች ብዛት ያላቸው ሰዎች ስለ መታሰራቸውና በጋዜጠኞች ላይ ጥቃት ስለ መድረሱም ዘገባዎች የደረሳቸው መሆኑን አመልክተዋል። በዚህ ቀውስ መሃል የዜጎች ሐሳብን በነጻነት የመግለጽና በሰላማዊ መንገድ የመሰብሰብ መብቶች መከበርና መጠበቅ እንዳለበትም አስገንዝበዋል። ወደ ዕለቱ ሁኔታ ስንመለስ ሱዳናውያን የፕሬዝደንት ኦማር በሽርን ከሥልጣን መባረር አስመልክቶ አስተያየታቸውን እየሰጡ ነው። በመከላከያ ሚኒስቴር ደጃፍ የተሰበሰቡ ተቃዋሚዎች የሚሉት ጦር ሰራዊቱ የሕዝብ ስለሆነ ምስጋና ይገባዋል ነው። አልበያን አልጀሽ አልሱዳኒ ካነ ሙኸይብ ለልአማን ወካነ ዱነ ሙስተዋ ተጠሉዓት ጀማሂር አልሽዐብ። ከሰልፈኞቹ አንዱ መሐመድ አሊ በበኩሉ ከወታደሩ የተሰጠው መግለጫ አሳዛኝና የሱዳንን ሕዝብ ፍላጎት የማያሟላ ነው ብሏል። ተቃዋሚዎች አለማቸው ግቡን እስኪመታ በመቀመጥ አድመው እንደሚቀጥሉም ጥሪ አስተላልፏል። ንዋርስኃ ትባላለች ሌላ በተቃውሞ ሰልፉ ተሳታፊ ናት ያለችው፣ ሌላ ተጨማሪ ሁለት ዓመታት የወታደር አገዛዝ አንቀበልም፣ ከሰላሳ 30 ዓመታት አምባ ገነናዊ ወታደራዊ አገዛዝ በኋላ ተቃውሞ የወጣ ነው የሲቪል ዲሞክራሲያዊ መንግሥት ለመመሥረት ነው ብላለች። ነፃና የተረጋጋች ሱዳን እስክናይ ድረስም በጀመርነው የመቀመጥ አድማ እንቀጥላለን ስትል ሱሃ አጠቃላለች። የአማራ ክልል የሃይማኖት ተቋማት ጉባኤ ሰሞኑን በአማራ ክልል በሰሜን ሸዋና ኦሮሞ ብሔረሰብ ዞኖች በአምልኮው ተቋማት ላይ የደረሰውን ቃጠሎና በሰላማዊ ሰዎች ላይ የደረሰውን የህይወትና የአካል ጉዳት አውግዘዋል። ጉባኤው የተሰበሰበው ባህር ዳር ላይ ሲሆን መሪዎቹ ትናንት መግለጫ ሰጥተዋል። አስቴር ምስጋናው በጉዳዩ ላይ ቀጣይ ዘገባ እንልካለች። የአማራ ብሔራዊ ክልል የሃይማኖት ተቋማት ጉባኤ በወቅታዊ ጉዳዮች ላይ ጋዜጣዊ መግለጫ ሰጥቷል። የጉባኤው የቦርድ ሰብሳቢ መልአከ ሰላም ኤፍሬም ሙሉለም በመግለጫው እንደተናገሩት ከሰሞኑ በሰሜን ሸዋ እና በኦሮሞ ብሔረሰብ አስተዳደር ዞኖች በቤተ እምነቶችና ውድ በሆነው የሰው ልጆች ላይ የደረሰውን ጥቃት የሃይማኖት ተቋማት የሚያወግዘውና የኢትዮጵያን ታሪክ የሚያበላሽ መጥፎ ጠባሳ ነው ነው ያሉት። ሰሞኑን በኦሮሞ ብሔረሰብ ዞን እና ሰሜን ሸዋ ዞን ውስጥ አንዳንድ አካባቢዎች በተነሳ ግጭት በጠፋው የሰው ሕይወትና የሃይማኖት ተቋማትም ሳይቀር መውደማቸው የክልላችንን የሃይማኖት ተቋማት ጉባኤ እጅግ ያሳዘነ መሆኑን መግለጽ ፈልጋለሁ። ህዝብ ህዝቡን ጠባቂ እንጂ ገዳይ አይደለም። ሲጀመር በኢትዮጵያ ህዝብ ህዝብን ወገኑ በምድር ላይ በሚቆይበት ጊዜም ወንድሙን ወንድሙ አክብሮ ተከባብሮ ተጠባብቆ በችግሩም ጊዜ ተረዳድቶ ህዝብ ቀላል ነገር አይደለም። ከስላሴ በስተቀር ሰውን የመፍጠር አቁሟ ማስት ህይወት የመስጠት አቅም የለውም። ሌላው አካል ለዚህ ይህንን ህንፃ ማፍረስ የእግዚአብሔርንም ህግ መጣስ መሆኑን እንዲህ አይነት ተግባር የሚፈጽሙ ሰዎች ሊረዱ ይገባል። መልአከ ሰላም የፍሬም አያይዘው የሰው ልጅ ውድ ፍጡር በምድርም ሲኖር በዘር በሃይማኖትና በቀለም ተከፋፍሎ ሊጎዳዳ አይገባም ብለዋል። ምድራችን የተሰጠችው ሰው እንዲኖርባት፣ አራዊትም ሳይቀሩ በያሉበት በክብር እንዲኖሩባት የተፈጠረች ምድር ነው። አንድ ሰው የሚኖርባት አይደለም። የሰው ልጅ እስከ ዓለም ፍጻሜ ድረስ ዘር ከዘር እየተተካካ የሚኖርባት ምድር ነው። ይቺ ምድር ቅድስት ኢትዮጵያ ምድረ ኢትዮጵያ ትባላለች። በዚች ኢትዮጵያ ምድር የኢትዮጵያ ሕዝቦች አይደለም ሌሎችም እንግዶች መጥተው የተራቡት የሚበሉባት የሚጠጡባት፣ የተራዙት የሚለብሱባት ክቡር ሕዝብ ነው። ስለዚህ ይህን ሁሉ ጥሶ በብሔር ስም በቋንቋ ስም በተለያየ ምክንያቶች እየተፈጠሩ አገርህ አይደለም መኖሪያ አይደለም መባል አይገባውም። ይሄ ታሪክንም ሳይቀር ማጥፋት የኢትዮጵያ ታሪክ እንደሱ አይደለም። የጉባኤው ምክትል ሰብሳቢ ሼህ ሰኢድ መሐመድ በበኩላቸው ብሔርን መሰረት አድርጎ መጠፋፋት በየትኛውም የሃይማኖት አስተምህሮ የተከለከለ ነው ብለዋል። ህዝቡ ሊያወግዘው ይገባል። የኔ ብሔር ይበልጣል፣ የኔ ብሔር የበላይ ነው ብሎ የሚያስብ የጥፋት ኃይል ካለ ይሄ ሃይማኖትን መሰረት ስለሌለው በእስልምናችን ነቢያችን አለይሂ ሰላቱ ወሰላም ዘረኝነት ጥንብናትና ራቋት አትቅረቧት ሲሉ በሐዲሳቸው አስተምረውናል። እና የዘረኝነት አስተሳሰብ ከሃይማኖታችንም የሌለ በመሆኑ ህብረተሰቡ ሊያወግዘው ይገባል። በተለይ አሉሸ ሰኢድ እርስ በርስ በመተጋገዝ እና በመፈቃቀር የሴረኞችን ተልእኮ ማክሸፍ እንደሚገባም አክለው ገልጸዋል። ሰላማችንን በሚያናጋ አብሮነታችንን በሚያፈርስ መልኩ አፍራሽ ኃይሎች አሉ። በባለፈው ከወር ሁለት ወር በፊት በጎንደር ደቡብ ጎንደር እስቲ አካባቢ ላይ ሁለት መስጊዶች ቃጠሎ ደርሷል። አሁን ደግሞ ቤተክርስቲያን የማቃጠል ስራ ተሰርቷል። እነዚህ ድርጊቶች ታላቢ የሚያደርጉት በሃይማኖት ህብረተሰቡን ለማጋጨት ያሰቡ የጥፋት ኃይሎች እንጂ አንዱን እምነት ከአንዱ እምነት ተጣልቶም አያውቅም። ተከባብሮ ተቻችሎ የኖረ ህዝብ ነው ያለን ስለዚህ መእመኑ ማድረግ ያለበት ምንድን ነው? እንዲህ አይነት የመስጊድ ቃጠሎ ሲሆን የቤተ ክርስቲያን ቃጠሎ በአጥፊዎች ሲፈጸም በሰከነ መንገድ እና ይሄ ድርጊት ለምን ታስቦ የተፈጸመ ነው በሚል በደንብ ሊያየው ይገባል እና ህብረተሰቡን አደራ የምንለው በእንዲህ አይነት የሃይማኖት ተቋማት የሚመጡብን የእኛን መጠቃቃት፣ የእኛን መጠፋፋት የሚፈልጉ ኃይሎች መሆኑን አውቆ በሰከነ መንገድ ልክ ባለፈው እንደተደረገው ርብርብ መስጊድ ሲቃጠል ክርስቲያን ወንድሞቻችን ናቸው፣ እኛ እንሰራዋለን የሚል እዚያውም ድረስ ሂደው ያጠናከሩ፣ አሁንም በዚህ ጥቃት በደረሰበት ቤተክርስቲያን ላይ እዚህ አካባቢ ያለው ሙስሊም ህብረተሰብ ተጋግዞ ይህንን ድርጊት የፈጸሙ ሰዎችን ተንኮላቸውን ማክሸፍ ይጠበቅበታል የሚል መልእክት ለማስተላለፍ ነው። የአማራ ብሔራዊ ክልል የሃይማኖት ተቋማት ጉባኤ ሰባት ቤተ እምነቶችን ያካተተ ጉባኤ ነው። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር አድማጮች የምትከታተሉት ከአሜሪካ ድምጽ የሚተላለፈውን የጋቢና ቪዮ ዝግጅታችንን ነው። አስቴር ቀደም ሲል ያደረሰችን ዘገባ እናመሰግናለን። ወደ ተከታዩ ዘገባችን ነው የምናልፈው። ከሰሞኑ የተለቀቀ አዲስ ሪፖርት ይፋ እንዳደረገው አንድ መቶ ሰባ አምስት ሚሊዮን የሚገመት ከእድሜያቸው ከሶስት እስከ ስድስት አመት ከሆኑ ህጻናት መካከል ገሚሱ የቅድመ መጀመሪያ ደረጃ ትምህርት ባለማግኘታቸው ህይወታቸው ከጅማሬው ፈተና የበዛበት ሆኗል። የተባበሩት መንግስታት ህጻናት መርጃ ተቋም በምህፃረ ቃሉ ዩኒሴፍ የመጀመሪያ የሆነውን በቅድመ የመጀመሪያ ደረጃ ትምህርት ላይ የሚያተኩር ሪፖርትም አትሟል። የሪፖርቱ መጠሪያ ለመማር ዝግጁ የሆነች ዓለም ጥራት ላለው የቅድመ መጀመሪያ ትምህርት ትኩረት እንስጥ የሚል ነው። ሊሳ ሽላይን ከጄኔቫ ያጠናቀረችው ዘገባ አለ ሀብታሙ ስዩም ያስደምጠናል። አጥኚዎች የቅድመ መጀመሪያ ደረጃ ትምህርት በእጅጉ አስፈላጊ መሆኑን ይናገራሉ። የቅድመ መጀመሪያ ትምህርት ያገኙ ሕፃናት ለወደፊቱ ስኬታቸው በእጅጉ አስፈላጊ የሆኑ ክህሎቶቹን እንዲያዳብሩ ተጨማሪ ጉልበት ይሆናቸዋልም ይላሉ። ማስረጃዎች እንደሚያሳዩት በልጅነት የተገኘ ትምህርት ለአእምሮ እድገት እንዲሁም ሕፃኑን ወደ ትክክለኛው የትምህርት መንገድ ለመምራት ሚናው የላቀ ነው። ሪፖርቱን ያዘጋጁት ለቪሊና ቦሪሶቫ ለቪኦኤ ሲናገሩ የቅድመ መጀመሪያ ደረጃ ትምህርት የወሰዱ ልጆች ካልወሰዱት ጋር ሲወዳደሩ የአንደኛ ክፍል ትምህርታቸውን በሚጀምሩበት ጊዜ በእድገት ፈር የመያዝና ለትምህርት ዝግጁ የመሆን እድላቸው በጥፍ የተሻለ ነው። የመጀመሪያ ደረጃ ትምህርታቸውን በጊዜ የማጠናቀቅና ትምህርታቸውን ያለማቋረጥ እድላቸው ከፍ ያለ ነው። ከዚህ የላቀው ደግሞ እየተጋፈጥ ነው ባለው የዓለማችን የትምህርት ውጥንቅጥ ጊዜም ቢሆን አዋቂ ሲሆኑ ለስኬት የሚያበቋቸውን የንባብና የሂሳብ ክህሎቶች ለመቅሰም ይቻላቸዋል። ሪፖርቱ በደሀ ሀገራት ውስጥ ያለውን አስጨናቂ ምስልም አሳይቷል። በደሀ ሀገራት ውስጥ ከአምስት ሕፃናት መካከል አንዱ ብቻ የቅድመ መጀመሪያ ደረጃ ትምህርት ያገኛል። በአንጻሩ ባደጉ ሀገራት ከአምስት ሕፃናት መካከል ወይም ሙሉ በሙሉ አምስቱ፣ ካልሆነም ደግሞ አራቱ የትምህርት እድሉን ያገኛሉ። ቦሪሶቫ እንደሚሉት የዩኒሴፍ ጥናት እንደሚያሳየው ከሰሃራ በታች ያለው የአፍሪቃ ክፍል እጅግ ዝቅ ያለ ደረጃን ይዟል። በተለይ ደግሞ በምዕራብና ማዕከላዊ አፍሪቃ ሁኔታው እጅግ አሳሳቢ ደረጃ ላይ ደርሰዋል። በእነዚህ ቦታዎች ሰባ በመቶ የሚሆኑ ሕፃናት ለቀደመ የትምህርት ገበታ አልታደሉም። ሁሉም ከሳሃራ በታች የሚገኙ ቀጠናዎች ወደ ኋላ ቀርተዋል። ድጋፍ ያስፈልጋል። ልዩ ነገር ለመፍጠር ካስፈለገ፣ ግፊት ያስፈልጋል። እንደሚገመተው እነኚህ ቀጠናዎች ትምህርት ያመጣውን ፋይዳዎች በተመለከተም ገና ትግል ውስጥ ያሉ ናቸው። እነኚህ የትምህርት ስርዓቶች በቅድመ መጀመሪያ ደረጃ ትምህርት ላይ መዋለ ነዋይ ቢፈስ የኋላ ኋላ አትራፊ ሊሆኑ ይችላሉ። ሪፖርቱ ሁሉም የዓለም ቀጠናዎች ላለፉት አስራ አምስት ዓመታት የቅድመ መጀመሪያ ደረጃ ትምህርትን በማዳረስ ረገድ ማሻሻል እንዳሳዩ ጠቅሷል። በአፍሪቃና በመካከለኛው ምስራቅ ያለው መሻሻል ግን በጣም ዘገምተኛ ነው፣ ደቡብ እስያ ደግሞ ከሞላ ጎደል የተሻለ ነው ሲል አስገንዝቧል። ትልቅ እመርታ ያሳዩ ብሎ ሪፖርቱ የጠቀሳቸው ትምህርትን ለሁሉም ለማዳረስ እየጣሩ ያሉትን የላቲን አሜሪካ፣ የካሪቢያን ደሴቶች፣ የምስራቅና መካከለኛው አውሮጳ ሀገራትን ነው። ዩኒሴፍ መንግስታት በትንሹ ለአንድ ዓመት ያክል የቅድመ መጀመሪያ ደረጃ ትምህርት እንዲዳረስ እንዲያደርጉ እያሳሰበ ነው። መንግስታት ከበጀታቸው አስር በመቶ ለህፃናት ትምህርት መመደብ አለባቸው ይላል ዩኒሴፍ። ዛሬ በዚህ መልክ የወጣው ወጪ ነገ በዓለም አቀፍ ኢኮኖሚ ተወዳዳሪ የሆነ ሰራተኛ ኃይል በመፍጠር ሀገራቱ አስራፊ እንዲሆኑ ይረዳቸዋል ሲል ድርጅቱ ይመክራል። ሀብታሙን ላደረሰን ላጠናቀረው የሊሳሽ ላይን ዘገባ እናመሰግናለን። አሁን ደግሞ ወደ ቀጣዩ ዘገባችን እንለፍ። በኢትዮጵያና በዩናይትድ ስቴትስ መካከል ያለው ግንኙነት ስራ ፈጠራን በመደገፍና በዘላቂ መዋለ ነዋይ ላይ ያዘነበለ እንዲሆን ለማስቻል እንደሚሰሩ አዲሱ አምባሳደር ፍጹም አረጋ ተናግረዋል። የሹመት ደብዳቤያቸውን ሰሞኑን ለፕሬዚዳንት ትራምፕ ያቀረቡት አምባሳደር ፍጹም ከቪኦኤ ጋር ባደረጉት ቃለ ምልልስ በውጭ ያሉ ኢትዮጵያውያን ሀገሪቱ ውስጥ አለ የሚሉት ለውጥ በውጤታማና በተረጋጋ መንገድ እንዲቀጥል ለማድረግ እንዲተጉ ጥሪ አስተላልፈዋል። ያነጋገራቸው ሰለሞን አባተ ነው። በመቀጠል እንዲቀርባል። በዩናይትድ ስቴትስ የኢትዮጵያ ባለሙሉ ሥልጣን አምባሳደር ፍጹም አረጋ የሹመት ደብዳቤያቸውን ከትናንት በስቲያ ሰኞ ለፕሬዚደንት ዶናልድ ትራምፕ ያቀረቡ ጊዜ በፕሬዚደንቱ ቢሮ ተቀምጠው ተነጋግረዋል። ፕሬዚደንቱ በአሁን የኢትዮጵያ ሁኔታ ላይ ያላቸውን ሐሳብ እንዳካፈሏቸው አምባሳደሩ ተናግረዋል። በተለይም በበረራ ቁጥር ኢቲ 302 ላይ ቢሾፍቱ አቅራቢያ የደረሰውን የቦይንግ 737 ማክስ ኤት አደጋም በድጋሚ እንዳነሱላቸው ጠቁመዋል። በአሁኑ ጊዜ በኢትዮጵያና በዩናይትድ ስቴትስ መካከል ያለውን ግንኙነት አስመልክቶም ሀገሮቹ ከዕለት ሰብአዊ እርዳታ ወደ ዘላቂ መዋዕለ ንዋይና የመሠረተ ልማት ግንባታ እንዲሁም ሥራ ፈጣሪነትን ወደ መደገፍ እንዲያድግ እንደሚሰሩ አምባሳደር ፍጹም ገልጸዋል። ባለፈው አንድ ዓመት ኢትዮጵያ ውስጥ የተካሄደው ፈጣን ሪፎርም ወደ መልካም መንገድ እየሄደ እንደሆነ በተለይ የግል ሴክተሩን ለመደገፍ ምርጥ አጋጣሚ እንደሆነ፣ ስለዚህ እንደዚህ አይነት ለውጥ ደግሞ ፈጥኖ ዜጎቹን ለመጥቀም ትልቅ እድል ስላለው መደገፍ እንዳለበት እንደሚያምኑ። ስለሆነም ከምንጊዜውም በላይ በሁለታችን በሁለቱ ሀገሮች መካከል ያለው ግንኙነት ዘላቂ ጥቅም በሚያረጋግጥ መንገድ ምን ማለት ነው? በእርዳታ ላይ ጥገኛ በሆነ መንገድ ከሆነ እርዳታውን ስፋት ብቻ አይተን መልካም ግንኙነት ነው ስንል ቆይተናል። እርዳታ ከችግር ለመውጣት በጊዜ አይነት ጥሩ ነገር ነው፣ ግን ዘላቂ ነገር የሚያመጣው በእግራችን በሙሉ እግራችን እንድንቆም የሚያደርግ ድጋፍ ስለሆነ በዛ መንገድ ከመቼውን ጊዜ የተሻለ እንደሆነ ይሰማኛል። የኢትዮጵያ የዛሬ የመረጋጋት ማጣት የውጭ ኢንቨስትመንትን ለመሳብ በሚደረገው ጥረት ላይ ያለውን ጫና አስመልክቶ የተናገሩት አምባሳደር ፍጹም ማሳሰቢያና ጥሪ አላቸው። ይሄ ሁኔታ እንዲቀየር እያንዳንዱ ዜጋ ከግጭት የሚገኝ ጥቅም እንደሌለ ተገንዝቦ፣ ለሰላማዊ ሁኔታ ለእድገት የሚያስችሉ ሁኔታዎች ውስጥ መስራት አለበት ነው እንደ ቪኦኤ አይነት ከፍተኛ ኃላፊነት የሚሰማቸው ሚዲያዎችም በመልኩ በመልኩ ማለት እንደዚሁ የሚኖራቸው ሚና እጅግ ከፍተኛ ነው። ሰላማዊ ሁኔታ እንዲመጣ ሰላም የሚፈልግ ህዝብ መኖር አለበት። ህዝባችን ሰላም የሚፈልግ ነው። ስለዚህ የታወከ የሚያስመስሉ በጣም ጥቂት፣ በየቦታው ብዙ ነገሮች እንዳሉ አስመስለው የሚዘግቡ በሶሻል ሚዲያም እንደዚህ አሉ። ግን በእርግጥም ደግሞ የኢንተርናሊ ዲስፕላስድ ፒፕል ወይም ደግሞ በውስጥ የተፈናቀሉ ዜጎችም ቁጥር ቀላል አይደለም። ውዥንብሮቹ የበለጠ እያባሱት ነው። አሁን የተፈጠሩ ችግሮችን እንዴት አድርገን እንሰብስበው፣ እንዴት አድርገን ጉዳቱ ከዚህ በላይ እንዳይከፋ እንስራ የሚለው ላይ በጣም መስራት ይኖሩብናል። ዩናይትድ ስቴትስ ውስጥና በሌላውም ዓለም ያለውን የኢትዮጵያ ዳያስፖራና በኢትዮጵያ መንግሥት መካከል ያለውን የመሻሻል አዝማሚያ ያሳየውን ግንኙነትና በቅርብ ሳምንታትም እየተስተዋሉ ያሉ የተወሰነ የቅሬታ ሁኔታዎች ለማጽዳትና ለማስተካከል ኤምባሲውም እርሳቸውም ሊሰሯቸው ያቀዱ ክንዋኔዎችን አምባሳደሩ ጠቋቁመዋል። ለውጥ ደግሞ በአንድ ጊዜ ተጠናቆ የሚቋጭ ስላልሆነ ሂደት ውስጥ ነው ያለ ነው ማለት ነው። ስለዚህ ዳያስፖራው ከአሁን በፊት ባሳየው ጨዋነት፣ አገር ወዳድነት ለአገሩ ስለሚያመው ነው እንደዚህ የሆነው ብዬ ነው የማስበው። እና የተመቻቸው ሁኔታ ውስጥም ኖሮ ግን ወገኑ በተሻለ ሁኔታ ውስጥ እንዲኖር ስለሚመኝም ጭምር ያደረገው ትግል ነው አድርጌ ወስደው። ስለዚህ አሁንም በብስለት የጀመረውን የለውጥ ጉዞ በመደማመጥ እንደሚያጠናቅቅ ትልቅ እምነት አለኝ። ስለዚህ ዳያስፖራውን የሰለጠነ ዲሞክራሲ ባለበት አገር ውስጥ በሀሳብ የበላይነት በሚያምን ህብረተሰብ ውስጥ የሚገኝ እንደመሆኑ ያለውን ሀሳብ በተሻለ ለማስረጽ በክርክር ማለት ነው የሚተጋ የበሰለ ማህበረሰብ አድርጌ ስለምወስድ በጣም ጥሩ የሆነ በጋራ የመስራት መንፈስ ይኖራል ብዬ ተስፋ አደርጋለሁኝ። ይህንንም ለማረጋገጥ ከአሁን በፊት የነበሩ መድረኮች በራሳቸው በቂ ናቸው። በቅርቡም ደግሞ በዋሽንግተን እንዲሁም ሜሪላንድ እና ቨርጂኒያ የሚገኙ የተለያዩ ማህበረሰብን የሚወክሉ ከነሱ ጋራ እንዴት አብረን ብንሄድ ይሻላል የሚል መድረክም ለማዘጋጀት እየሰራን ያለ ነው። ዲያስፖራ ትኩረቱን ወገኑ ላይ በሀሳብ እንደሚያግዘው ሁሉ በዲያስፖራ ትራስፈንድ በኩል በጀመረው መንገድ አጠናክሮ እንዲሄድ ምቹ ሁኔታዎችን የመፍጠር ስራዎች በቀጣይ እንሰራለን። ከአምባሳደር ፍጹም አረጋ ጋር የተደረገው ሙሉ ቃለ ምልልስ የፊታችን እሁድ ምሽት ይቀርባል። የቪዲዮው ቅጂ በዌብሳይታችንና በፌስቡክ ገጻችን ላይ ይገኛል። ለአሜሪካ ድምፅ ሰሎሞን አባተ ነኝ ዋሽንግተን ሳይንስ በደቂቃ ትናንት ረቡዕ በጉጉት ሲጠበቅ የነበረ ጋዜጣዊ መግለጫ በዋሽንግተን ዲሲ ከተማ ተደርጓል የኤቨንት ሆራይዘን ቴሌስኮፕ ጣቢያ ኃላፊ የሆኑት ሼፐርድ ዶልቨን አስደናቂ የሥነ ህዋ ክስተትን ይፋ አድርገዋል። በዛሬው ዕለት አይታይም ብለን ያሰብነውን ለማየት መቻላችንን ስንገልጽላችሁ ደስታችን ወደር የለው፣ ጥቁሩን ሽንቁር ለማየትን ምስሉን ለማስቀረትም ችለናል ያሉት ጥቁሩ ሽንቁር እየተባለ የሚጠራው የጠፍር አካል ከፀሐይ 6.5 ጊዜ የሚልቅ ክብደት አለው። የሚገኘው ደግሞ ኤም 87 ተብሎ በሚጠራው የከዋክብት ቀጠና ወይንም ጋላክሲ ውስጥ ነው። ከመሬት ያለው ርቀት 50 ሚሊየን የብርሃን ዓመት ነው። በነገራችን ላይ አንድ የብርሃን ዓመት ከ9 ትሪሊየን ኪሎ ሜትሮች በላይ ነው። ጥቁሩ ሽንቁር ከፍተኛ የስበት ኃይል ያለው በቀጠናው ከገቡ መልሰው ሊወጡበት የማይችሉት የጠፍር አካል ነው። አድማጮች የዛሬው ጋቢና ቪኦኤ ጉዟችን እኔ በጣም በምወደው አምሳሏ የጥላሁን ገሰሰ ዜማ ነው የምንሰናበታል። ቢቀጥል በወደድን ነበር፣ ነገር ግን መሰነባበት አለብን። በፌስቡክ አት ቪኦኤ አምሃሪክ በትዊተርም እንዲሁ ሀሽታግ ጋቢና ቪኤን በመጠቀም አስተያየታችሁን አድርሱን ብለናል። በሰላም በጤና ያገናኘን። ስናስተናግዳችሁ ያመሸነው ነው ጽዮን ግርማና ሀብታሙ ስዩም ነበር። ዝግጅታችንን ሲያቀናብርልን የቆየው ሞክቤል ያቤር ኪያን በስርጭት ምህንድስና አብራን ነበረች። መልካም ምሽት፣ ደና አድሩ። ተራራው ፏፏቴው፣ መስኩ ደኑና ጭቃው የቀስተደመናው ቀለም ብሩህ ጨረታ ሳቅና ፈገግ